የባህል መድረክ የፖለቲካ ባህል ዳበረ የሚባለው በእኔ እምነት በዲሞክራሲ ነው የሚታመነ በዲሞክራሲ የሚታመን ከሆነ ዛሬ በሚደረግ ምርጫ ብቻ ዲሞክራሲ ልትከድ የማትችል መሆኑን በአንደኛ ክፍለ ዘመን በተለይ ሶሻል ሚዲያን በየእለት ፖለቲካ ላይ ተጽዕኖ ስለሚያደርግ እንደዛ ልንቀጥል አንችልም። ስለዚህ እያንዳንዱ የፖለቲካ ፓርቲ ይሄ ተቃቅፎ የመተኛት ነገሮችን የማለሳለስ ነገር ሳይሆን ኮንፎርታቲቭ የሆነ ራዕይ ኖሮት ለእለት ጥያቄ ለወደፊቱም ለዛሬም ምላሽ የሚሰጥ አይዲያ የማያመርጭ ከሆነ የፓርቲ ህይወት ለሌሎቹ ቦታ መልቀቅ አለባቸው ይሏቸው ማለት ነው። ይሄንን ቦታ ይዘው መፋጨት የሚፈልጉ መዋየት የሚፈልጉ ብዙ ወጣቶች አሉ። የሀሳብ ግጭቶች ያለ ዱላ ያለ ጥይት ማለት ነው። የሀሳብ ግጭቶች ኖሮ የተሻለ እንዲወጣ ለኮንፎርቴሽን የተዘጋጁ አይደሉም። ይሄ የፓርቲ ዲሞክራሲ መበልጸግ አይመስለኝም። ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ። በጀርመን ወቅታዊ የፖለቲካ ጉዳይ ላይ አስተያየታቸውን ያካፈሉን በጀርመን ፍራንክፈርት ነዋሪ የሆኑት የህግና የፖለቲካ ሳይንስ ምሁሩ ዶክተር ሰማይ ፍራሻዋ ነበሩ። ባሳለፍነው መስከረም 24 2017 የጎርጎሮሳውያን ዓመት ጀርመናውያን የምክር ቤት ተወካዮቻቸውን ቢመርጡም የፖለቲካ ፓርቲዎች አሁንም መግባቢያ ሀሳብ ላይ ደርሰው መንግስትን መመስረት አልቻሉም። ጀርመን ውስጥ አዲስ ጥምር መንግስት ለመመስረት የተጀመረው ድርድር ዛሬም በክርስቲያን ዲሞክራቶቹ፣ በክርስቲያን ሶሻል ህብረትና በሶሻል ዲሞክራቶቹ መካከል እንደቀጠለ ነው። ከዛሬ ሶስት ወራት በፊት አጠቃላይ ምርጫን ያካሄደችው ጀርመን እስከዛሬ ለምን መንግስትን መመስረት ተሳናት? የመራጩ ህዝብ ብሎም የፖለቲካ ፓርቲዎች እርምጃ ምን ይመስላል? በእለቱ ዝግጅታችን የጀርመን የፖለቲካና የዴሞክራሲ ባህል በኢትዮጵያውያኑ እይታ ምን ይመስላል ስንል ቅንብር ይዘናል። መልካም ቆይታ። የዲሞክራሲ ባህል ያለመዳበር፣ ህገ መንግስታዊ ባልሆነ መንገድ ስልጣን ለመያዝ የሚፈልግ ኃይል መኖር፣ ለህዝበ ውሳኔ ያለመገሳት፣ የራስን የውስጥ ችግር በሚገባ አይቶ ውስጣዊ መፍትሄ ከመፈለግ ይልቅ ውጫዊ ሽፋን መስጠት ለዲሞክራሲያዊ ስርዓት ግንባታ መሰናክል መሆኑ እንደ ዋነኛ ምክንያት ይጠቀሳል። በለጸጉ በሚባሉ ሀገራት በእርግጥ ይህ ጉዳይ እምብዛም ሲከሰት አይታይም። በአንጻሩ የፖለቲካ ፓርቲዎች በምረጡኝ ዘመቻ ወቅት ለመራጩ ሕዝብ የገቡትን ቃል ለመፈጸም ትግልን ሲያካሂዱ ይታያል። በጀርመን አጠቃላይ ምርጫ የተገኘው ያልተጠበቀ ውጤት የሀገሪቱን የፖለቲካ ምህዳር ቀይሯል። መራሂተ መንግስት አንጌላ ሜርክል የሚመሩት የክርስቲያን ዲሞክራቲክ ህብረት ሲዲዩ እና እህት ፓርቲ የባየርኑ ክርስቲያን ሶሻል ህብረት ሲኤስዩ በጥምረት አብላጫ ድምፅን ቢያገኙም መንግስት ለመመስረት ግን በቂ ያልሆነላቸው በሌላ በኩል ባለፉት አስራ ሁለት ዓመታት ከነዚህ ሁለት ፓርቲዎች ጋር በጥምረት ሀገሪቱን ሲያስተዳድር የነበረው የሶሻል ዲሞክራቶቹ ፓርቲ ኤስፒዲ በምርጫ ውጤት ማግስት ጥምር መንግስቱን እንደማይቀላቀልና ተቀናቃኝ ሆኖ እንደሚቀጥል ቢገልጽም አዲስ ጥምር መንግስትን ለመመስረት ከአለፈው እሁድ ጀምሮ ልዩ ውይይት ላይ ይገኛል። መስከረም ላይ በተካሄደው አጠቃላይ ምርጫ ውጤት መሰረት ቀኝ አክራሪው ኤኤፍዲ ወደ ምክር ቤት መግባቱ የሀገሪቱን የፖለቲካ ምህዳር ቀልብሶታል። በፍራንክፈርት ነዋሪ የሆኑት የሕግና የፖለቲካ ሳይንስ ምሁሩ ዶክተር ለማ የፍራሸዋ እንደሚሉት ከሆነ የጀርመን ዲሞክራሲ የዳበረ መሆኑ ቢታወቅም አሁን ከምርጫ በኋላ መንግስት ለመመስረት በተደረገው ጥረት ላይ ስህተት ተፈጥሯል። በዚህ አጋጣሚ የፖለቲካ ፓርቲዎች ዲሞክራሲና ባህልም ስለምንነጋገር ከመጀመሪያ አንድ ነገር ከተበላሸ ያን ነገር ማስተካከል ስለሚከብድ በመጀመሪያ ደረጃ ስህተት ነው ብዬ የማየው የሚለው ሴኤስ ኡና ሴዴኡ ማለትም ክርስት ዲሞክራትና ሶሻል አንድነት የሚባሉት ሁለቱ ሀምሳ ፐርሰንት ይዞ መደራደር አለባቸው። ሶሻል ዲሞክራት ደግሞ ሀምሳ ፐርሰንት ይዞ መደራደር አለበት። ለምን ቢባል እነዚህ እህትማማች ፓርቲዎች መስከረም ሀያ አራት አገር አቀፍ በተደረገው ምርጫ አብረው በጥምር ነው ካምፓይን አድርጎ ድምፅ ያገኙት የእነሱ የሁለቱ ፓርቲዎች ድምር የሕዝብ ተወካዮችን ይዘው ነው የሚነጋገሩት። አሁን በድርድሩ ወቅት ግን የተደረገው ምንድን ነው? ፓርቲዎቹ ለሶስቱ ነው የሚደራደሩት። የሶሻል ዲሞክራቶች መሰረታዊ ስህተት ሁለቱ ፓርቲዎች የውስጥ ችግራቸውን ፈተው ተነጋግረው ከሶሻል ዲሞክራት ጋር እንዲወያዩ ማድረግ እንጂ ሶሻል ዲሞክራት ከሁለቱ ፓርቲዎች ጋራ እንደ አንድ አይነት እንዳልሆኑ አድርጎ መደራደሩ የመጀመሪያው ስህተት ነው። የሶሻል ዲሞክራት ውድቀቱ ማለት ነው። ለምን ይሄ እስካሁን ድረስ መንግስት አልተቋቋመ ለሚለው ትልቁ የችግሩ ምንጭ ይሄ ነው ይሄ የችግር ምንጭ እንዴት ሊመጣ ቻለ የሚለውን ትንሽ ለአድማጭ ላብራራ ሲኤስዩ የሚባለው ባቫሪያ ውስጥ ያለው ፓርቲ ከሁለተኛ ዓለም ጦርነት በኋላ እስካሁን ድረስ የክፍለ ሀገሩን ብቻውን ነው የሚገዛ ፌዴራል ስቴቱን ብቻውን ሊገዛ የቻለበት ዋና ምክንያት ምንድን ነው አንድ ፓርቲ ኦልሞስት ከአስራ ዘጠኝ መቶ አርባ ስምንት አርባ ዘጠኝ ጀምሮ ያንን ክፍለ ሀገር ብቻውን አስተዳድራ እስከዚያ ድረስ ይሄን የሆነ የቻለበት ምንድን ነው ክርስት ሶሻል ዲሞክራቶች የክፍለ ሀገር የፌዴራል ስቴት ምርጫ በሚደረግበት ጊዜ ባቫሪያ ውስጥ ሄደው ከዚህ ፓርቲ ጋር አይፎካከሩም። የተስማሙት ምንድን ነው? አንተ የክፍለ ሀገር ምርጫ በምታደረግበት ጊዜ ክርስት ሶሻል ዲሞክራት አንተ ጋር አይመጣም፣ ምርጫን እናግዛለን። አንተ ምርጫውን አሸንፍ፣ ሌሎች ፓርቲዎች መጦ ከአንተ ጋር ይደራደሩ፣ ምንም ችግር የለብም። ተነጋግረው ይሄንን እንደ ምሳሌ ብንስጥ የኦሮሚያ ወይም አማራ ወይም ትግራይ ክልል ተነጋግረው፣ አንተ የክፍለ ሀገር ምርጫ ሲሆን አንተ ጋር አልመጣም፣ የሀገር ምርጫ ሲሆን ግን አብረ እናደርጋለን ብሎ ዘለአለም የድም በላይነትን አገኝቶ ሀገሪቷን የመግዛት ኮንሰፕት ነው። ይሄ መሰረታዊ ስህተት ነው፣ ሲንከባለል የመጣ ማለት ነው። ህዝብ ለዚህም ነው አገር አቀፍ ምርጫ በተደረገው መስከረም አራት ላይ እምቢ ያላቸው። አሁንም ለዛ ጥያቄ መልስ እስካልሰጡ ድረስ በድብቅ ከዚህ ቀደም ወደ ውጭ ዜና እናወጣም፣ በድብቅ እንነጋገርና ቶሎ ብለን አመት አራት ወር ሞላው አራት ወር ሙሉ ያለ መንግስት እንዴት እንቆያለን እኛ የበለጸግን ሀገር ነን ቶሎ ብለን መንግስት እንመስረት የሚል ጥያቄ አይደለም። የመንግስትን ጥያቄ ሳይሆን መሰረታዊ የሆነ ችግር መመለስ መቻል አለበት። ግሩንድ ሊሽ ካየት ፎሽኔ ሊሽ ካየት ነው የሚሉት ጀርመኖች። እንደውም ጀርመን አዲስ ምርጫ የሚያስፈልጋት ይመስለኛል። ባለፈው የጎርጎሮሳውያን አመት መስከረም ላይ በተካሄደው ምርጫ በርካታ መራጮች ሜርክል ለሚመሩት ፓርቲ ድምፅን ያልሰጡት ሜርክል በያዙት የስደተኞች ፖሊሲ ምክንያት ነው ሲሉ የፖለቲካ ተንታኞች ይናገራሉ። በአንጻሩ በጀርመን የሚገኙ የውጭ ዜጎችን ለመቀነስ የሚታገለው መጤ የጠሉ ፓርቲ ኤኤፍዲ ከአጠቃላዩ 13 በመቶ ድምፅን አግኝቶ የፓርላማ ወንበርን ለማግኘት መብቃቱ ነው። በጀርመን ሲኖሩ አርባ አመታትን ያስቆጠሩት ሲስተር መሰረት አለፈለገ ሰላም እንደሚሉት የፖለቲካ ፓርቲዎቹ መንግስት ለመመስረት እስከ ዛሬ ስምምነት ላይ መድረስ ያልቻሉት ኃላፊነታቸውን በማወቃቸው ነው። እንግዲህ ይሄ የሚያሳየን ምንድን ነው? አሁን በጀርመን ሀገር ያለው ሁናቴ መንግስት ለመመስረት ብዙ ጊዜ እየፈጀባቸው ነው ምክንያቱም እያንዳንዱ ፓርቲ በኃላፊነት ምክንያት ኃላፊነት ወስጄ እኔ እጠየቅበታለሁ የሚል አቋም ስላላቸውና ዴሞክራሲያቸውን በጣም ስለሚያከብሩት በተቻለ መጠን እኛ ሕዝብ የመረጠን ያንን ስራ እንድንሰራለት ነው የሚል ዋናው መሰረታዊ አስተሳሰባቸውን የሚያንጸባርቀው እና ይሄ ሁሉ ንትርክና ይሄ ሁሉ ትግል ቀላል እንዳልሆነና አሁን ለጊዜውም አስቸጋሪ ሁናቴዎች በጀርመን ፖለቲካ ውስጥ ባለፉት ሁለት ዓመታት ይታዩ ነበር። ከአስቸጋሪዎቹ ነጥቦች አንዱ የውጭ አገር ሰዎች እየፈለሱ መምጣትም አንዱ ነጥብ ነው ከብዙዎቹ ሌሎች ችግሮች አንጻር ብዙ ብዙ ውይይት አለ ብዙ ንግግር አለ ሆኖም ግን ምንድን ነው የሚያሳየን ይሄ ለህዝባቸው በጣም የቆሙና የህዝቡን ጥያቄ በጣም ኮስተር ባለ ሁናሴ እያሰቡበት እንደሚሄዱ ነው የሚያሳየን ይሄ ደካማ ጎናቸውን ሳይሆን የሚያሳየው ጠንካራ ጎናቸውንና ለሀገራቸው ያላቸውን አቋምና ለህዝባቸው ያላቸውን በእውነት ክብር ህዝባቸውን ያከብሩታል ህዝባቸውን በጣም የሚጠይቃቸውን ጥያቄ ለማሟላት ከልባቸው ቆመው ነው የሚዋጉት እርግጠኛ ነኝ መንግስታቸውን እንደሚመሰርቱ ነው። የከፍተኛ ደረጃ ትምህርታቸውን በዓለም አቀፍ የፖለቲካ ግንኙነት ዘርፍ አጠናቀው የዶክትሬት ማዕረጋቸውን በመስራት ላይ የሚገኙትና እዚህ በጀርመን ኮሌን ከተማ የሚገኘው ፋውንዲንግ ዳይሬክተር የቻይና አፍሪካ ጉዳይ አማካሪ አቶ አሌክሳንደር ደምሴ፣ የጀርመን መንግስት ወቅታዊ ሁኔታ በጀርመን የፖለቲካ ባህል ያልተለመደ ቢሆንም በሀገሪቱ ጠንካራ ተቋማት በመኖራቸው ከምርጫ በኋላ መንግስት መስረቱ፣ ብዙም የሚያሰጋ ነገር አይደለም ሲሉ ተናግረዋል። ምንድን ነው ይሄ ነገር የሚያሳየው ሁለት ነገሮች ነው አንደኛው እንደ ጀርመን አይነት ጠንከር ብለው ዴሞክራሲ የጨበጡ ሀገሮች በግድ አንድ መንግስት አያስፈልጋቸውም ፋንክሽን ለማድረግ ማለት ነው ይሄ አንዱ ግንዛቤ ነው ምክንያቱም ኢንስቲትዩሽኖቹ ጠንካራ ስለሆኑ ፈቃድ ያላገኘ ህጋዊ የሆነ መንግስት አቆመ ፕሮቪዞርች ነው የሚሰሩ ጊዜያዊ መንግስት ነው ማለት አሁን ኢቨን አሁን አንድ ሚኒስተር ራሱ በሙሉ ህግ ሊወሰን አይችልም። አሁን የሚጸድቁት ውሳኔዎች በሙሉ ሚኒስቴር ከሌከሌ ወሰነ ሳይሆን የሚባሉት ጊዜያዊ መንግስት ጊዜያዊ ሚኒስቴሩ አቶ ከሌከሌ ነው የወሰኑት ይባላል። ስለዚህ ምንድነው ይሄ የሚያሳየን ኢንስቲትዩሽኖቹ ጠንካራ ስለሆኑ ያለ እላይም አንድ መንግስት ባይኖር ማለት ነው። ያ ሚኒስቴር ራሱ ሙሉ ህግ ድጋፍ ባያገኝም ፋንክሽን ማድረግ ይችላል። ቀን በቀን ስራውን መስራት ይችላል ማለት ነው። ይሄ አንድ አንድ ግንዛቤ ነው። ሁለተኛው ግን ኔጋቲቭ የሆነው ግንዛቤ ምንድነው እንደ በፊቱ በአንድ ወይስ በአራት ፓርቲዎች ብቻ ይዘው ሊቀርቡ አይችሉም። የተለያዩ አስተያየቶች አሁን እየበዙ ስለመጡ ማለት ነው። ከአሁን ያልነበሩ ፓርቲዎች እየመጡ ነው ወደ ፖለቲካ አሬና ውስጥ ማለት ነው። ይሄ ደግሞ በአንድ ጎን የሚያሰጋ እንቅስቃሴ ነው ብዬ እገምታለሁ። ለምንድን ነው የሚያሰጋው? የሚያሰጋው ለምንድን ነው? አሁን በፊት እንዴት ነው ተወያይተሽ፣ ምን ብለሽ የሆነ ደረጃ ላይ ተደርሽ ነበር። በዛ ውሳኔ ያው ትልልቆቹ ፓርቲዎች የሚባሉት ማለት ነው፣ ድጋፍም ስለሚያገኙ ከህዝቡ ሁሉ መንግስት መመስረት ይችሉ ነበር ቶሎ ወደ ውሳኔ አለም ውስጥ መግባት ይችሉ ነበር። ፓርቲዎቹን የሚደግፉት ህዝቦች እየቀነሱ እየመጡ ነው። አሁን ለምሳሌ ኤስፔዴን ብናይ የሰራተኞች ፓርቲ ነበር የምትባለው አሁን የስራው አለም እየተቀየረ እየመጣ ነው። እንደ በፊቱ አሁን በእጁ የሚሰራ ህዝብ እየቀነሰ እየመጣ ነው። ወደ ኮምፒውተራይዝድ የሆነ ሶሳይቲ ውስጥ እየገባ ነው። ያ ደግሞ የሚደግፈውንም ቡድን እስካሁን አላገኘ ማለት ይቻላል። በዛ የተነሳ የተለያዩ አስተያየቶች ወደ ላይ እየመጡ ነው። የተለያዩ ፓርቲዎች እየተመሰረቱ ነው። ይሄ ነው አሁን የሚያሰጋው ነገር። የተለያዩ አይነቶች አይዲያዎች ግን በትንሽ ህዝብ ብቻ የተደገፉ አይዲያዎች እየመጡ ነው። ይሄ በአጠቃላይ ለዴሞክራሲ ስፔሻ ለፓርቲ ዴሞክራሲ በጣም ይከብዳል። በቃ እኔ የምለው ኢንስቲቱሽንስ ኢንስቲቱሽን ተቋማት ማለት ነው ተቋማቶች ማለት ነው። አሁነ ተቋማቶቹ ካሉ በስፍራው ከተገኙ ማንም ላይቀመጥ አይቀመጥ ትልቅ ብዙ ለውጥ አያመጡም። ከጀርመን የፖለቲካ ባህል ልንቀስም የምንችለው ነገር በውይይት ማመናቸው ነው ያሉት የፖለቲካ ሳይንስ ምሁሩ ዶክተር ለማ ይፍራሸዋ። በመጨረሻ ከጀርመን የምንማረው ጀርመን ታላቅ ሀገር ነች። ይሄ አንድ ትውልድ በጦርነት ሳይሆን በሰላም ተወልዶ በሰላም አድጎ በሰላም ጡረታ የደረሰ ህብረተሰብን የያዘች ሀገር ናት። በኢኮኖሚ የበለጸገች ሀገር ነች። እዚህ ደረጃ ላይ ሊደርስ የቻሉት ጀርመኖች ቁጭ ብሎ መነጋገርና መወያየት ነው። ባለፈው ጊዜ የተለያዩ የዓለም ፖለቲካ እና የአውሮፓ ፖለቲካ ሁኔታዎችን በሚፈቅደው መሰረት ይሄ ትውልድ ከሁለተኛ ዓለም ጦርነት በኋላ ሀገሪቷን ከአፈር ከረሜላ ሰርቶ እቺ ነገር እዚህ ላይ አድርሷታል። ይሄ ጥያቄ ውስጥ አይገባም። ያ ማለት የምንነጋገረው ስለ ትናንትና ፖለቲካ አይደለም። ዛሬ የምንነጋገረው የአንደኛ ክፍለ ዘመን እንዴት አውሮፓን አንድ አድርገን ማኖር እንችላለን። አውሮፓ በቃላት ብቻ ሊቆይ አይችልም። አውሮፓ መሬት ላይ እንዴት አድርገን አውሮፓን ዩናይትድ ማድረግ እንችላለን? የአውሮፓ ተጽዕኖ በዓለም ፖለቲካ ላይ እንዴት ማካሄድ እንችላለን? ለዚህ ጥያቄ ህመም አልባም ቢሆን ኮንክሬት የሆነ መልስ መስጠት መቻል አለባቸው። ከጀርመን የምንማረው ከጀርመን የፖለቲካ ፓርቲዎች የምንማረው አንደኛ መወያየት መቻል ነው። ሁለተኛ ከጀርመን መማር የሌለብን ባህል ሬቶሪክ ነው። ይሄንን የሰጣ ገባ መራጭ ጋር ራስን ውድ አድርጎ ለመሸጥ የሚደረገው ጉዞ ያለፈ የፖለቲካ ልምድ ነው። ይሄ በሃያ አንደኛ ክፍለ ዘመን በሶሻል ሚዲያ ጊዜ ውስጥ ፋክት ቼክ በሚደረግበት ጊዜ ውስጥ ፋክት ቼክ የሚደረገው ደግሞ አራት ወር አምስት ወር ቆይቶ ሳይሆን ከአራት ከአምስት ከስድስት ደቂቃ በኋላ እውነትን ማግኘት የሚቻልበት ዘመን ላይ ስለደረስን የዚህ ዘመን ፖለቲከኛ መሆን በጣም በጣም በጣም በጣም ጠንካራ መሆን አለበት። ስለዚህ ከጀርመን የምንማረው ተነጋግሮ የጋራ መግባባት ላይ መድረስ፣ ከሁሉ በላይ ከጀርመን የምንማረው ሀገራዊን ጉዳይ ከፓርቲ ማስቀደም። ስለዚህ ይሄ ሀገራዊ ጥቅም ማስቀደም፣ ሀገራዊ ጥቅም በአውሮፓ ሀገራዊ ጥቅም በዓለም አቀፍ ደረጃ ከሁ ከሁሉ በላይ ደግሞ የኢኮኖሚ ፍላጎታቸው ያለበት ቦታ ላይ የዲሞክራሲም ሆነ የህገ በላይነት ያ ማለት ምንድን ነው የሀገሪቷን ጥቅም የሀገሪቷን የኢኮኖሚ የፖለቲካ የአለም አቀፍ ግንኙነት ከጥያቄ ውስጥ አያስገቡም ከፓርቲ አያስበልጡም አሁን ግን የታየው ምንድን ነው? ከዚህ ቀደም በመጡት ውጫ በሶሻል ሚዲያ ያለውን ዲሞክራሲ ቻሌንጅ ስላደረጋቸው ሊወጡት አልቻለም። ያ ማለት ቆም ብሎ ማሰብ ያስፈልጋል ማለት ነው። ድሮ ከቀዝቃዛ ጦርነት በነበረበት ጊዜ የነበረው ፖለቲካ በጣም ቀላል ነበር፣ ግራና ቀኝ አይቶ መሄድ ነው። አሁን ግን ሶሻል ሚዲያ ባለበት ወቅት እያንዳንዱ ከሎካል ከአካባቢ እስከ ዓለም አቀፍ ድረስ ያለው የአንድ ነገር መነካካት እንደ ሸረሪት ድር ሁሉንም ያነቃንቃል። በዚህ ውስጥ ለህዝብ ኤቪደንስ የሚሰጥ ፖለቲካ ዲሴንትራላይዝድ በሆነ መንገድ ማዕከላዊነቱን ባልጠበቀ መንገድ መልስ ለመስጠት በጣም ፊት መሆን አለበት። ሰው ጀርመኖች ጉዞ ላይ ናቸው። ብዙ ወጣቶች አሉ ይህንን ነገር እየተከታተሉ ያሉ። የሚመስለኝ ትልልቆቹ ቀስ እያሉ ለትንንሾቹ ቦታውን መስጠት ያለባቸው ይመስለኛል። ጀርመን ከምርጫ በኋላ አዲስ ጥምር መንግስትን ለመመስረት በክርስቲያን ዲሞክራቶቹ በክርስቲያን ሶሻል ህብረትና በሶሻል ዲሞክራቶቹ መካከል የጀመረው ድርድር በሳምንቱ መጠናቀቂያ ላይ እልባት ያገኛል ተብሎ ይጠበቃል። አድማጮች፣ የፖለቲካና የዲሞክራሲ ባህል በጀርመን በሚል ርዕስ የጀርመንን ወቅታዊ የፖለቲካ መድረክን የቃኘንበት የዕለቱን ዝግጅት እዚህ ላይ ቋጫለው። ሳምንት በሌላ ርዕስ እንገናኛለን። አዚብ ታደሰ ነኝ። the next link.